ሰላሳ አንደኛው ኦሊምፒያድ ብራዚል ሪዮ ዲ ጄኔሮ ላይ ሊከፈት ነው። የመክፈቻው ስነ ስርዓት ነገ አርብ ይካሄዳል። ኦሎምፒክስ በልማዱ የደስታ የሆታ ጊዜ ነው። እርግጥ በየጊዜው ውዝግቦች ደብለቅለቅ ማለታቸው አይቀርም። የዘንድሮም ከዚያ የተለየ አይደለም ይላል የቪኦኤው አራሽ አርብሳዲ ያጠናቀረው ዘገባ ቆንጅታየነች የምታቀርበው የኦሊምፒክስ ችቦ በጀልባ ሪዮ ገብቷል። ሪዮ ጎዳናዎች ላይ ተቃዋሚዎች ስለገጠሙት ፊት በታቀደለት መንገድ ሳይሆን በሌላ አቅጣጫ እንዲጓዝ ማድረግ የግድ ሆኗል። በዘንድሮ ኦሊምፒክስ ዙሪያ ያለው ውዝግብ ይህም ብቻ አይደለም። የሩሲያ አትሌቶችና የአበረታች መድኃኒት ተጠቃሚነት ቅሌት ዓለም አቀፍ ኦሊምፒክስ ፌዴሬሽንን ሩሲያኑ አትሌቶች በሙሉ ከውድድሩ እንዲታገዱ ከሚፈልገው ከዓለም ጸረ አበረታች መድኃኒት ተጠቃሚነት ድርጅት ዋዳ ወርልድ አንቲ ዶፒንግ ኤጀንሲ ጋር ተጣምዶበታል። የዚካም ጉዳይ አለ። ዚካ ብራዚል ውስጥ የጤና መታወክ ገጥሟቸው የተወለዱ ከ1700 በላይ ሕጻናት ለሕመሙ ያበቃቸው በትንኝ አማካይነት የሚተላለፈው ዚካ የሚሉት ቫይረስ እንደሆነ ተደርሶበታልና ስጋት ፈጥሯል። የጓምባራራ ባህረ ሰላጤ ውሃ ደግሞ እጅግ በጣም በቆሻሻ የተበከለ ነው። በይፋ ብራዚል መንግስት ደረጃም ባይሆን፣ በተዘዋዋሪ ስለ አደገኛነቱ ማስጠንቀቂያ እየተሰጠ ነው። አትሌቶች በሙሉ የሂፒታይተስ ኤ መከላከያ ይከተቡ፣ ውሃውን እንዳይጠጡ፣ ውሃው ጋም እንዳይጠጉ ብራዚላዊው የሥነ ህይወት ባለሙያ ማሪዮ ሞስካቴሊ ናቸው ሲያስጠነቅቁ የተሰሙት። አምነስቲ ኢንተርናሽናል በበኩሉ ሁከት ይባባሳል የሚል ስጋት እያሰማ ነው። የአምነስቲ የብራዚል ተጠሪ ሪናታ ኔደር ኢን ተ ፓስት ትሪ ማንት ቢትዊን ኤፕሪል አንድ ጁን ባለፉት ሶስት ወራት ማለት ከሚያዝያ እስከ ሰኔ ባሉት ጊዜያት ውስጥ ማለት ነው፣ ሪዮ ውስጥ በፖሊስ የተገደለው ሰው ብዛት ባለፈው ዓመት በዚህ ጊዜ ከነበረው ጋር ስናነጻጽረው በእጥፍ ጨምሯል። የሆነ ሆኖ የዓለም አትሌቶች ሪዮ ገብተዋል። ህንዳዊት የሬስሊንግ አትሌት ሳካሺ ማሊክ ይሄ ሁሉ ችግር ተደቅኖ ለእኔ እዚህ ቦታ መድረሴ ከጉዳቱ ጥቅሙ ይበልጥብኛል፣ ትላለች። ሰው እንዴት እንደሚቀየር ይገርማል። አሁን ትልቅ ቦታ እየደረስኩ ስለሆነ ድሮ ስጀምር ከምንም ያልቆጠሩኝ፣ ያልደገፉኝ ሁሉ አሁን ጠጋ ጠጋ ይላሉ። በእርግጥ ያኔም ቢሆን አንዳንዶች ድጋፋቸው አልተለየኝም። ሌሎቹ ግን አንቺ ምንድን ነው የወንድ ስፖርት ውድድር ውስጥ መግባትሽ ምን ይባላል እያሉ ሲያላግጡብኝ ነበር። የዩክሬኗ የጂምናስቲክስ አትሌት ጋኒ ራዚ ዲኖቫ በበኩሏ አሁን እዚህ ውድድር ውስጥ መሳተፌ የሀገሬን ግዛት ክሪሚያን ወራ የወሰደችብንን ሩሲያን እበቀልበታለሁ ትላለች። የኔ ፍላጎት ጠንካሮች ብርቱ መንፈስ ያለን መሆናችንን በክሪማያ የተፈጸመብን ነገር ቡድናችንን ይበልጡን እንዳጠነከረ ለዓለም ማረጋገጥ ነው። ሩሲያው ቡድን ውስጥ የመግባት ሀሳቡም የለንም። በሪዮ ኦሊምፒክ ለመወዳደር ከሺህ በላይ አትሌቶች ተመዝግበዋል። የአበረታች መድኃኒት ተጠቃሚነቱ ቅሌት፣ የውሃ ቆሻሻነት፣ የዚካ ስጋት፣ የተቃውሞ እንቅስቃሴ ሁሉ እንዳለ ሆኖ ይህ ወቅት ብዙዎች ዕድሜ ልካቸውን ዝግጅት ያደረጉበት የለፉበት ነው። ስፖርት ለነገሩ ፈተናን ማሸነፍ ነው።